በመጀመሪያም ርዕሶቹን እንሆ። የአፍሪቃ ኅብረት ለሊቢያ ብሔራዊ የሽግግር ምክር ቤት የመንግሥትነት ዕውቅና መስጠቱ ተዘገበ። በወቅቱ የኅብረቱ ሊቀመንበር ስም የወጣው መግለጫ ግን የአፍሪቃ ኅብረት ለሊቢያ የሽግግር ምክር ቤት ሙሉ ዕውቅና መስጠቱንና ለወደፊቱ ሊሰጥ ማቀዱን ግልጽ አላደረገም። የየመን መንግሥት በሰላማዊ ሰዎች ላይ የከፈተውን ጥቃት እንዲያቆም የተባበሩት መንግሥታት ድርጅት ጠየቀ። ርዕሰ ከተማ ሰንዓ ውስጥ ባለፉት ሦስት ቀናት በተደረገ ግጭት ከ60 በላይ ሰው ተገድሏል። የመንና ሳውዲ አረቢያ ድንበር የሚገኙ ኢትዮጵያውያን ስደተኞችን ወደ ሀገራቸው ለመመለስ የሚደረገው ጥረት ደግሞ በገንዘብና በጸጥታ ችግር ተቋረጠ። የተባበሩት መንግስታት ድርጅት ለፍልስጤም የመንግስትነት እውቅና እንዲሰጥና እንዳይሰጥ ፍልስጤሞች በአንድ በኩል እስራኤልና ዩናይትድ ስቴትስ በተቃራኒው የጀመሩት ዲፕሎማሲያዊ ዘመቻ እየተካረረ ነው። የፍልስጤም ራስ ገዝ ግዛቲቱ የመንግስትነት እውቅና እንድታገኝ የፊታችን አርብ በይፋ ይጠይቃል። የቀድሞው የአፍጋኒስታን ፕሬዚዳንት ቡርሃኑዲን ራባኒ ዛሬ በቦምብ ተገደሉ። ራባኒን የገደለው ቦምብ የአሁኑን ፕሬዚዳንት የሐሚድ ካርዛይን ልዩ ረዳትም አቁስሏል። ዜናው በዝርዝር የአፍሪቃ ህብረት የሊቢያን የመንግሥትነት ሥልጣን ለያዘው ብሔራዊ የሽግግር ምክር ቤት እውቅና ሰጠ። የፈረንሳዊ ዜና አገልግሎት አጃንስ ፍራንስ ፕሬስ ዘገባ የአፍሪቃ ህብረት ለሊቢያው የሽግግር ምክር ቤት እውቅና መስጠቱን ያረጋግጣል። የኅብረቱን ተዘዋዋሪ የሊቀመንበርነት ሥልጣን በያዙት በኢኳቶሪያል ጊኒው ፕሬዚዳንት በቴዎዶር ኦቢንጋ ኑጉዌማ ስም ዛሬ የወጣው መግለጫ ግን የሊቢያ ብሔራዊ የሽግግር ምክር ቤት ሊቢያ በአፍሪቃ ህብረት ያላትን መቀመጫ የሚረከብ ሁሉንም ወገኖች ያካተተ የሽግግር መንግስት ሲያቋቁሙ ኅብረቱ የሊቢያ ህዝብ ተወካዩነቱን ያውቃል ይላል። መግለጫው የወጣው ደግሞ የአፍሪካ ህብረትን ወክለው የሊቢያ ተፋላሚ ወገኖችን ለመሸምገል ከሞከሩት ከደቡብ አፍሪካው ፕሬዚዳንት ከያዕቆብ ዙማ ቢሮ ነው። ይበንዲ እንዳለ ኮሎኔል ሞሐመር ቃዛፊን ከስልጣን ለማስወገድ በተደረገው ውጊያ ከሺህ በላይ ሰው መገደሉን አዲሱ የሀገሪቱ መሪ አስታወቁ። የሊቢያ የሽግግር ምክር ቤት ሊቀመንበር ሙስጠፋ አብዱልጀሊል ዛሬ ለተባበሩት መንግስታት ድርጅት ስብሰባ እንደነገሩት በጦርነቱ ከተገደሉት ሌላ 50 ያክል ሰዎች ቆስለዋል። የየመኑ ፕሬዚዳንት አሊ አብዶላ ሳሌህ ታማኝ ጦርና የሳሌህን አገዛዝ የሚቃወሙ ኃይላት ርዕሰ ከተማ ሰንዓ ውስጥ የገጠሙት ውጊያ ዛሬም ቀጥሎ ነው የዋለው። ይህን ምስክሮችና ሐኪሞች እንዳስታወቁት በውጊያው ዛሬ እስከ ቀትር ድረስ ብቻ በትንሹ አስር ሰዎች ተገድለዋል። አማጽያኑ ዛሬ ጠዋት የመንግሥት ሚኒስትሮችና ከፍተኛ ባለሥልጣናት የሚኖሩበትን ሰፈር አጥቅተዋልም። የመንግሥት ጦር አማጽያኑ የመሸጉበትን አካባቢ በሞርታር ጭምር ሲደበድብ መዋሉም ተዘግቧል። በየቤቱ ጣራ ላይ የሰፈሩ የመንግሥት አነጣጥሮ ተኳሽ ወታደሮች በፋንታቸው ሰላማዊ ሰልፈኞችን ገድለዋል። ዛሬ ሦስተኛ ቀኑን በያዘው ግጭት ስልሳ ሁለት ሰዎች ተገድለዋል። የተባበሩት መንግሥታት ድርጅትና የመብት ተሟጋቾች እንደሚሉት ከሟቾቹም አብዛኞቹ ሰላማዊ ሰዎች ነበሩ። የተባበሩት መንግሥታት ድርጅት የሰብአዊ መብት ኮሚሽነር ኪዮንግ ዋን ካንግ የየመን መንግሥት በሰላማዊ ሰዎች ላይ የከፍተውን ጥቃት በአስቸኳይ እንዲያቆም ጠይቀዋል። የየመን መንግስት በሰላማዊ ሰዎችና ሰላማዊ ተቋማት ላይ የከፈተውን ጥቃት እንዲያቆም እንጠይቃለን። የመን ዓለም አቀፉ የሰብአዊ መብት ሕግን ለማክበር በገባችው ግዴታ መሰረት መንግስት ጥቃቱን ሙሉ በሙሉ ማቆም አለበት። የየመን መንግስት በሰላማዊ ሰዎች ላይ ተፈጸመ የተባለውን ግድያ ለማጣራት ቃል ገብቷል። የሀገሪቱ ውጭ ጉዳይ ሚኒስትር አቡበከር ዐብዱላህ ትናንት ለተባበሩት መንግስታት ድርጅት የሰብአዊ ምክር ቤት እንደነገሩት መንግስታቸው ተጠያቂዎችን ለፍርድ ያቀርባል። ይህ በእንዲህ እንዳለ የመንን ከስዑድ አረቢያ ጋር በሚያዋስነው ድንበር አካባቢ የሰፈሩ ኢትዮጵያውያን ስደተኞችን ከአካባቢው ለማስወጣት መቸገሩን ዓለም አቀፉ የስደተኞች ጉዳይ ድርጅት አይኦኤም በእንግሊዝኛ ምጻሩ ታወቀ። መስሪያ ቤቱ ዛሬ እንደሚለው ሐራዳህ በተባለው የየመንና የስዑድ አረቢያ አዋሳኝ ወረዳ ብቻ ሦስት ሺህ ኢትዮጵያውያን ሰፍረዋል። የአይኦኤም ቃል አቀባይ ዣን ፊሊፕ ቻውዜ እንዳሉት ድርጅታቸው ስደተኞችን ከአካባቢው ለማስወጣት የሚያደርገው ጥረት በጸጥታ ችግርና በገንዘብ እጦት ምክንያት ተስተጓጉሏል። ኢትዮጵያውያኑ የመን የገቡት ሥራ ፍለጋ ወደ ስዑድ አረቢያ ለመሻገር አለመው ነበረ። የስዑድ አረቢያ የድንበር ላይ ፍተሻ መጠናከርና የየመን አለመረጋጋት ስደተኞችን መሃል መንገድ ላይ አቃርጧቸዋል። ቃል አቀባይ ቻውዜ እንደሚሉት መስሪያ ቤታቸው ባለፉት አስር ወራት ውስጥ አምስት ሺህ ስደተኞችን ወደ የሀገራቸው መልሷል። አብዛኞቹም ኢትዮጵያውያን ናቸው። አሁን ያሉትን ሶስት ሺህ ስደተኞች ለመመለስ ግን በተለይ የገንዘብ እጥረት ትልቅ እንቅፋት ሆኖበታል። ድርጅቱ ስደተኞቹን ለማጓጓዝ በትንሹ ሁለት ነጥብ አምስት ሚሊዮን ዶላር ያስፈልገዋል ይላሉ ቃል አቀባዩ። ከብሪታንያ መንግስት የገንዘብ እርዳታ የሚቀበሉ ሀገራት መንግስታትና ገንዘቡን የዋሉበትን መስክ በግልጽ እና በዝርዝር እንዲያቀርቡ አንድ የሀገሪቱ ሚኒስቴር ጠየቁ። የብሪታንያ የካቢና ቢሮ ሚኒስትር ፍራንሲስ ማውዴ ዛሬ እንዳስታወቁት እርዳታ ተቀባይ መንግስታት ገንዘቡን የዋሉበትን መስክ በዝርዝር ካላስረዱ መንግስታቸው እርዳታ መስጠቱን ያቋርጣል። በእርዳታ የሚሰጥ ገንዘብ የሚውልበት መስክ በግልጽ እንዲታወቅ የሚከራከር አንድ ተቋም ያዘጋጀው ስብሰባ ነገ ኒውዮርክ ውስጥ ይሰያል። የብሪታንያው ሚኒስትር በስብሰባው ዋዜማ ዛሬ በጻፉት መጣጥፍ እንዳሉት ግልጽነት ለውጥ ማምጣት ይችላል፣ መተማመንና ውጤታማነትንም ይፈጥራል፣ ሕይወትንም ያድናል። ማውዴ አዲሱን የመንግስታቸውን አቋም ለነገ ተሰብሳቢዎች ያስረዳሉ ተብሎም ይጠበቃል። ይህ ዶቼ ቬለ ነው። የፍልስጤም ራስ ገዝ መስተዳደር ባለሥልጣናት ሙሉ የመንግሥትነትን ዕውቅና ለማግኘት እስራኤልና ዩናይትድ ስቴትስ ደግሞ የፍልስጤሞችን ጥያቄ ለማከላከል በየፊናቸው የጀመሩት ዲፕሎማሲያዊ ዘመቻ እየተካረረ ነው። የተባበሩት መንግሥታት ድርጅት ለፍልስጤም ሙሉ የመንግሥትነት ዕውቅና እንዲሰጥ የፍልስጤሙ ፕሬዚዳንት ማህሙድ አባስ የድርጅቱን ጠቅላላ ጉባኤ የፊታችን አርብ በይፋ ይጠይቃሉ። የተለያዩ ሀገራት ድጋፍን ለማሰባሰብ ዘመቻ ላይ የከረሙት አባስ ዛሬ የፈረንሳይና የሊባኖስን ፕሬዚዳንቶችንም አነጋግረዋል። ፍልስጤሞች የመንግሥትነት የመንግስትነት እውቅና ለማግኘት የሚያደርጉትን ጥረት አጥብቃ የምትቃወመው እስራኤል በበኩሏም በዩናይትድ ስቴትስ ሁለንተናዊ ድጋፍ ተቃራኒ ዘመቻዋን ቀጥላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ አባስ ዘመቻውን ትተው ኒውዮርክ ውስጥ እንዲያነጋግሯቸው ጠይቀዋል። አባስ አልተቀበሉትም። የዩናይትድ ስቴትሷ ውጭ ጉዳይ ሚኒስትር ወይዘሮ ሂላሪ ክሊንተን በበኩላቸውም ፍልስጤሞች የነፃ መንግስት ባለቤት የሚሆኑት በድርድር እንጂ ባለም አቀፉ ድርጅት ውሳኔ ሊሆን አይገባም ይላሉ እኛ የምንደግፈውና ገቢራዊ እንዲሆን የምንፈልገው የሁለት መንግስታት መፍትሄ እውን የሚሆነው በድርድር ብቻ ነው በሚለው እምነታችን እንደ ጸናን ነው። በዚህ እንገፋበታለንም። በዚህ ሳምንት ምንም ነገር ሆነ አልሆነ ሁሉም የሚመኘውን አይነት ውጤት አያመጣም እና ለጉዳዩ ልዩ ትኩረት ሰጥተን መከታተላችንን እንቀጥላለን። የፕሬዚዳንት ማህሙድ አባስ ረዳት መሐመድ ኢሽታሂ እንዳሉት ግን አባስ የሚሉት የ20 ዓመቱ ድርድር ከበቂ በላይ ነው። አሜሪካ የመራችው ድርድር ለፍልስጤሞች ያመጣው ውጤትም የለም። የቀድሞው የአፍጋኒስታን ፕሬዝዳንት ቡርሃኑዲን ራባኒ ዛሬ ካቡል ውስጥ በፈነዳ ቦምብ ተገደሉ። የአፍጋኒስታን ፖሊስ እንዳስታወቀው ራባኒ የተገደሉት እዚያው ካቡል በሚገኘው መኖሪያ ቤታቸው ውስጥ ከፕሬዝዳንት ሐሚድ ካርዛይ ልዩ ረዳት ጋር ሲወያዩ ነው። በፍንዳታው የካርዛይ ረዳት ማሱም ስታይኔ ካዚ ክፉኛ ቆስለዋል። ቡርሃኑዲን ራባኒ የታሊባን ደፍጣ ተዋጊዎች ከስልጣን እስካስወገዷቸው እንደ ጎርጎሮሳውያኑ አቆጣጠር እስከ 1996 ድረስ የአፍጋኒስታን ፕሬዚዳንት ነበሩ። ከአቻምና ወዲህ ደግሞ ከታሊባን ደፍጣ ተዋጊዎች ጋር የሚደራደረውን የመንግሥት የሰየመው የሰላም መማከርት ሸንጎ ሊቀመንበር ነበሩ። የግሪክ መንግሥት ለመንግሥት አገልግሎት የሚያወጣውን የገንዘብ መጠን ይበልጥ ለመቀነስ ዛሬ ቃል ገባ። ምጣኔ ሀብቷ ለከሰረው ለግሪክ እርዳታ የሚሰጡ መንግስታትና ተቋማት የግሪክ መንግስት ወጪውን እንዲቀንስና የመዋቅር ለውጥ እንዲያደርግ ከፍተኛ ግፊት እያደረጉበት ነው። የሀገሪቱ የገንዘብ ሚኒስቴር ዛሬ እንዳስታወቀው መንግስት የሚቆጣጠራቸው አንዳንድ መስሪያ ቤቶች በቅርቡ ይዘጋሉ። የግሪክ መንግስት ወጪውን ካልቀነሰና በቀረጥ ክፍያ ላይ ጠንካራ ቁጥጥር ካላደረገ ተጨማሪ ብድር እንደማይሰጡት ሦስትዮሽ የሚባሉት አበዳሪዎች ማለትም የአውሮፓ ህብረት፣ የአውሮፓ ማዕከላዊ ባንክና የዓለም ገንዘብ ድርጅት በተደጋ በግሪክ የዓለም የገንዘብ ድርጅት ተጠሪ ቦብ ትናንት እንዳሉት ደግሞ የግሪክ መንግሥት ቀረጥ ከመጨመር ይልቅ ቀረጥ አጭበርባሪዎችን መቆጣጠር ይገባዋል። በእኛ አመለካከት በተወሰኑ ግብር ከፋዮች ላይ ግብር በየጊዜው መጨመር የለበትም። ይህ በኢኮኖሚም ሆነ በፖለቲካው ዘላቂነት አይኖረውም። ይህንን ለማስወገድ በእኛ እምነት በሁለት መንገድ ሊተኮርበት የሚገባ ሌላ ጉዳይ አለ። የመጀመሪያው የግብር ቁጥጥርን ለማጠናከር የተደረገው ጥረት እስካሁን ጥሩ ውጤት ያመጣል የሚል ተስፋ አልፈጠረም። ሁለተኛው ግሪክ ታክስ አጭበርባሪዎችን ለመቆጣጠር ሁነኛ እርምጃ ሳትወስድ በሕዝብ ዘንድ ተቀባይነት ያለው ምጣኔ ሀብታዊ እርምጃ ልትወስድ አትችልም የሚል እምነት አለ። ይህ ዶቼ ቬለ ነው። ዜናውን ለማብቃት አበይት ነጥቦቹን በድጋሚ እነሆ የአፍሪቃ ኅብረት ለሊቢያ ብሔራዊ የሽግግር ምክር ቤት የመንግሥትነት ዕውቅና መስጠቱ ተዘገበ። በወቅቱ የኅብረቱ ሊቀመንበር ስም የወጣው መግለጫ ግን የአፍሪቃ ኅብረት ለሊቢያው የሽግግር ምክር ቤት ሙሉ ዕውቅና መስጠቱንና ለወደፊቱ ሊሰጥ ማቀዱን ግልጽ አላደረገም። የየመን መንግሥት በሰላማዊ ሰዎች ላይ የከፈተውን ጥቃት እንዲያቆም የተባበሩት መንግሥታት ድርጅት ጠየቀ። የመንና ሳዑዲ አረቢያ ድንበር የሚገኙ ኢትዮጵያውያን ስደተኞችን ወደ ሀገራቸው ለመመለስ የሚደረገው ጥረት ደግሞ በገንዘብና በጸጥታ ችግር ተቋረጠ። የቀድሞው የአፍጋኒስታን ፕሬዚዳንት ቡርሃኑዲን ራባኒ ዛሬ በቦምብ ተገደሉ። ራባኒን የገደለው ቦምብ የአሁኑን ፕሬዚዳንት የሃሚድ ካርዛይን ልዩ ረዳትም አቁስሏል። የዜናው መልእክት እስካሁኑ ነበር።